የሰሜን ኢትዮጵያን ጦርነት ተከትሎ ከራያ አላማጣና ከራያ ባላ ወረዳዎች እንዲሁም ካላማጣ ከተማ ተፈናቅለው ነበር የተባሉ ሰዎችን የመመለስ ስራ መጀመሩን በትግራይ ክልል ጊዜያዊ አስተዳደር የደቡባዊ ትግራይ ዞን አስታወቀ። የዞን ዋና አስተዳዳሪ ሀብቱ ኪሮስ ባለፉት ሁለት ቀናት ብቻ ውስጥ ከአስራ አምስት ሺህ የሚበልጡ ተፈናቃዮች መመለስ ተችሏል ሲሉም ለአሜሪካ ድምፅ ተናግረዋል። ከጦርነቱ ፍጻሜ በኋላ በአማራ ክልል የተቋቋመው የአላማጣ ከተማ ጊዜያዊ አስተዳደር በበኩሉ በትግራይ ክልል በኩል እየተወሰደ ያለው እርምጃ ከፕሪቶሪያ የሰላም ስምምነት አፈጻጸም ያፈነገጠ ነው፣ ከጦርነቱ በኋላ በተፈናቃይ ስም እየተመለሱ ያሉት የህወሓት ታጣቂዎች ናቸው በማለት ተቃውሞን አሰምቷል። መስፍን አድራጌ ተጨማሪ አለው የሰሜን ኢትዮጵያውን ጦርነት ተከትሎ ከጦርነቱ በፊት በትግራይ ክልል ስር ሲተዳደሩ ከነበሩት ራእያ አላማጣ፣ ራእያ ባላና አላማጣ ከተሞችን ጨምሮ ከተለያዩ አካባቢዎች ተፈናቅለው ነበር የተባሉ ሰዎችን ወደ ቀያቸው የመመለስ ስራ መጀመሩን የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ገልጸዋል። ዋና አስተዳዳሪው ከሐምሌ 10 እስከ 11 ቀን 2016 ዓ ም በነበሩት ሁለት ቀናት ብቻ ከ15 ሺህ የሚበልጡ ሰዎች ተመልሰዋል ብለዋል። ከስድስቱም ወረዳዎች እንደ ትግራይ ደቡባዊ ዞን በአጠቃላይ ወደ ሰማኒያ ሁለት ሺ ህዝብ ተፈናቅሎ በተለይም በመሆኒ በማይጨው እና በመቀሌ አይዲፒዎች ውስጥ እንደሚገኝ ይታወቃል። ሀምሌ አስር ከመሆኒ ከአስራ አራት ሺህ በላይ የሚሆን ተፈናቃይ በአንድ ቀን ወደ አላማጣ ተጉዟል። ሁለተኛው ዙር ማጨው አይዲፒ የነበሩ ወደ አላማጣ ገብተዋል ማለት አጠቃላይ አስራ አምስት ሺ በላይ እንደሚሆኑ ምንም ጥርጥር የለው። አላማጣ ከተማ ብቻ አይደለም፣ ዋጃ፣ ጥሙጋ፣ ነጠራና ማመረው የሚባሉ የራያ አላማጣ ገጠር አካባቢዎች አካባቢዎችም ጭምር ወደዛ አካባቢ ስላደረስን ረጅም ጉዞ ነው የተጓዘው። በትግራይና በአማራ ክልሎች መካከል የማንነትና ራስን በራስ ማስተዳደር ጥያቄዎች ከሚነሱባቸውና ና ከሰሜን ኢትዮጵያው ጦርነት ፈጻሜ በኋላ በአማራ ክልል ተቋቁሞ በክልላዊ መንግሥቱ የበጀት ድጋፍ ሲደረግላቸው ከቆዩት አዋሳኝ አካባቢዎች አንዱ የሆነው የአላማጣ ከተማ ጊዜ አስተዳደር ከንቲባ ኃይሉ አበራ በአንጻሩ የትግራይ ክልል ጊዜ አስተዳደር እንቅስቃሴን ከሰላም ስምምነቱ አፈጻጸም ያፈነገጠ ሲሉ ይነውታል። ስምምነቱ የሀገር ሽማግሌዎች ባሉበት ዝርዝር ቀርቦ በስርዓት ይመለሳሉ ነው የተባለው። ምንም ታዛቢ በሌለበት፣ ሽማግሌም ባልተመረጠበት በሀይል የተገባበት ሁኔታ ነው ያለው። ቀደም ሲል በወረራ የህወሓት ሰራዊት ነበረ። ይሄ የገባው ሰራዊት መሳሪያን እንዲያስቀምጥ ተደርጎ ተመልሶ በተፈናቃይ ስም እንዲገባ ድራማ ነው የተሰራው። ሲቀጥል አስራ አምስት ሺህ የሚባለው ነገር ውሸት ነው። ከአሁን በፊት ተፈናቃይ የነበሩት ኦልሬዲ ወደ ሁለት ሺህ ማይሞላ ከአመት በፊት እና ከዛ ወዲህም ሙሉ በሙሉ ወደ አላማጣ እንዲገቡ ተደርጎ መደበኛ ስራቸው ላይ ገብቶ ህዝቡ ጋር ተዋዶ እየኖሩ ነው። ዛሬ ለማታ ተገኝቼ እዛው ሁኔታውን ተከታትያለሁ። ማህበረሰቡ በጭራሽ የማያውቃቸው ንግግራቸው ንግግራቸውም የመሀል ትግራይ የሆኑ ሰዎች ናቸው። አቶ ሀፍቱ በክልላዊ መንግስታቸው ላይ የቀረበባቸውን ክስ ተከላክለዋል። የተፈናቃዮችን መረጃ የመስጠት ኃላፊነት ያለው የትግራይ ጊዜያዊ አስተዳደር እንጂ ሌላ ሀይል አይደለም። ምክንያቱም ተፈናቃይ የሚባለው ከሁለት ሺ አስራ ሶስት ጦርነቱ ከመጀመሩ በፊት የዛ አካባቢ ነዋሪ የሆነ ሰው ብቻ ማለት በዛን ሰዓት ሲያስተዳድር የነበረው ደግሞ በተጨባጭ የትግራይ ብሔራዊ ክልላዊ መንግስት ውስጥ ነው። እያንዳንዱ ቤት አለው ቀበሌ አለው። አንድም ሰው ከዛ ውጭ የገባ ካለ መኖርም አይችልም። ታጣቂዎችን በተመለከተ ያነሳው የትግራይ ነባር ታጣቂዎች እስከ ትጥቁ ነው የሚገባው በሁለት ሺ አስራ ሶስት በፊት በዛ አካባቢ የነበረ የትግራይ ሚሊሻ ብቻ ሳይሆን የትግራይ ፖሊስም ቢሆን ነባሩ እስከ ትጥቁ ነው የሚገባው። ምንድነው የሚሆነው እዛ ከገባ በኋላ ተልዕኮ አይሰጠው። ምክንያቱም የጸጥታውን ሁኔታ ሙሉ ኃላፊነት የሚወስደው የፌዴራል ሀይሉ ስለሆነ ማለት ነው። በሌላ በኩል አቶ ሀይሉ የራያ ባላ ወረዳን ሙሉ በሙሉ የራያ አላማጣንና ያን ከተማን ደግሞ በአብዛኛው ተቆጣጥሯል፣ ሲሉ የሚከሱት የህወሀት ታጣቂ ከተቆጣጠራቸው አካባቢዎች ሳይወጣ በተፈናቃይ መመለስም የሚደረግ ማንኛውም እንቅስቃሴ አካባቢውን ለተባባሰ የጸጥታ ችግር ያጋልጠዋል ሲሉ አመልክተዋል። በአጠቃላይ አሁን ትምህርት ቤቶች ላይ ሁለት መቶ አስራ ዘጠኝ የቲዲኤፍ ሰራዊት አለ። ይሄ ከተማ ውስጥ ኦፊሻል የሚታዩትን ቁጥር ነው የሚነጽህል ይልቅም አይደሉም ፖሊስም አይደሉም ከከተማ ውጭ ዙሪያ ያሉ ቀበሌዎች በሰላሳ ሁለቱም ቀበሌ አልወጡም። ጠራያ ባላም እንዳሉ ጠራያ አላማጣም ሁሉም ቦታ ላይ የእነሱ ሰራዊት እንዳለ ነው ያለው። መሳሪያ ይዘው ይንቀሳቀሳል። ለምሳሌ ዛሬ ዘጠኝ ወጣቶችን አፍነዋል። እኔ ዛው ያለ ከዛ ውስጥ ያው እንደማንም ተደርጎ መፌደራል ብ አንድ አምስት ተፈተዋል። አሁንም አራቱ የት እንዳደረሷቸው አይታወቁም። ጥይት ተኩሰዋል። እንግዲህ መከላከያ አለዛው ፌደራል አለዛው ሌላው ራያ አላማጣ ራያ ባላ እንዳለ ሙሉ በሙሉ ተፈናቃይ እኳ አልተመለሱ ታጣቂ ባልወጣበት ሁኔታ ላይ በነፃነት ጊዜ አስተዳደር መምጠጥ አይቻልም። መንግስት ያስቀምጣቸውን ስራዎች በእቅዱ መሰረት ማስኬድ አይቻልም። የትግራይ ህዝብም አይጠቅምም፣ የራያ ህዝብም አይጠቅምም። አቶ ሀብቱ በበኩላቸው ተፈናቃዮችን የመመለስ ሂደቱ ከፌደራል መንግስት ከመንግስቱ ጋር በተደረገ ስምምነት እየተፈጸመ ያለ ነው ይላሉ። የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር ያወጡት ገዢ እቅድ አለ። ያንን ገዢ እቅድ መሰረት አድርገን እንደ ግንባር የአፈጻጸም እቅድ አውጥተን ተንቀሳቅሰናል። ህገወጥ የተባለው አስተዳደር ዲስፋንክሽናል ከሆነ ቆይቷል። ዲስፋንክሽናል ሲሉ የነበረው አስተዳደር ፈርሷል? ፈርሷል። አዎ። ይህንን እያነሳ ያለሁበት ሁኔታ ምንድን ነው? ተፈናቃዮችን ለመመለስ ቅድመ ሁኔታዎች ነበሩ። እነዚህ የአቶ ሀፍቱን አስተያየት የሚቃወሙት አቶ ሀይሉ በምላሻ ያላቸው የማንነትና ራስን በራሴ የማስተዳደር ጥያቄዎች በሚነሱባቸው አዋሳኝ አካባቢዎች የተቋቋሙት ጊዜ አስተዳደሮች ከፌዴራል መንግስቱ የሚሰጡ አቅጣጫዎችን ተከትለው በመስራት ላይ እንደነበሩ አውስተው፣ ከጦርነቱ በኋላ በአማራ ክልል የተቋቋሙት ጊዜ አስተዳደሮች አሁንም በስራ ላይ መሆናቸውን ይናገራሉ። የነበረው ጊዜ አስተዳደር አሁንም በአማራ ብሔራዊ ክልላዊ መንግስት ሰሜን ወሎ ዞን ተብሎ እስካሁን ድረስ ህጋዊነቱ እንደቀጠለ ነው። አልፈረሰም። ፈርሷል ብሎ የፌዴራል መንግስቱም አላሳወቀም፣ ሌላውም አላሳወቀም። ነገር ግን በጸጥታ ችግር ምክንያት ተረጋግቶ ስራ መስራት አልተቻለም። አሁን ያሉ በአማራ ክልል ያለው ጊዜ አስተዳደሩ ስራ ላይ መኖሩን እና እንዳልፈረሰ ማስረጃው አንደኛ በፌዴራል የሚጠሩ ስብሰባዎች እና ስልጠናዎች በቀጥታ ይህም እየተሳተፍ ነው። በሁለቱ አካላት የሚሰነዘሩትን ተጻራሪ ሀሳቦች መሰረት አድርገን የፌዴራል መንግስቱን አስተያየት ለማካተት ወደ ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ያደረግነው ነው የስልክ ሙከራ አልተሳካለንም። የፌዴራል መንግስቱም ሆነ የአማራ ክልል ይህ ዜና እስከተጠናቀረበት ዛሬ ምሽት ድረስ በጉዳዩ ላይ የሰጡት መግለጫ የለም። ዜሮ አንድ ቀበሌ ኳስ ሜዳ አካባቢ መወለዱን የሚናገረውና ለሁለት ዓመት ገደማ ወደ መሆን ከተማ ተፈናቅለው በትምህርት ቤት ውስጥ ተጠልሎ እንደቆየ የሚናገረው ስሙ እንዳይጠቀስ ያሳሰበ አንድ ወጣት ወደ አላማጣት ስመለስ የተለየ ስሜት ተሰምቶኛል ይላል። ሀያ አንድ ወራት የሚያክል ምን ወዶ የተወለድንበት ሀገር ትተን ቤተሰቦቻችን ትተን ነው የተሰደድነው እና ትናንት በጣም የሚገርም ለእኔ የተሰማኝ ስሜት እኔ እንጃ ብቻ በበኩሌ በጣም የሚያምር ስሜት ነው የተሰማኝና ደስ ብሎኛል። ከምንም በላይ እኛ በእርግጥ ወጣቶች ነን፣ ግን ትላልቆች አሉ ልጆች የያዙ ሴቶች አሉ፣ እናቶች አሉ፣ በጣም የታመሙ አሉ። እነዚህ ወደ ሀገራቸው ሊገቡ መኪና ላይ ሲጫኑ ነው ገራ ማልቀስ የጀመሩት አላመኑም። በቃ ከሀያ አንድ ወራት በኋላ ወደ ሀገር ሽታ ሲሸትፍ ምን ያክል ምን ያክል ስሜት እንደሚሰማህ እንግዲህ በናፍቆት አለ ሰፈር ብዙ ነገሮች የሚታስታውሰው ነገር አለና በጣም ልዩ ቀን ነበር። በሌላ በኩል የዛሬ ሶስት ወር ገደማ በአላማጣ ከተማ ውስጥ ባጋጠመው የጸጥታ መደፍረስ ተፈናቅሎ በቆቦ ከተማ ቴክኒክና ሙያ ኮሌጅ ግቢ ውስጥ ተጠልለው እንደሚገኙ የሚናገሩ አንድ አስተያየት ሰጪም መንግስት እኛንም ወደ ቀያችን የመመለስ አስተዳደራዊ ኃላፊነት አለበት ብለዋል። ቴክኒክና ሙያ ላይ ሆነን አሁን እየደረሰብን ያለው እንግልትና ችግር ክረምት ከመሆኗ የተነሳም ዝናቡ ምንም የሚበላም ከማጣት የተነሳ ህጻናትን ትልቅ ችግር ውስጥ ላይ እየወደቁብን ነው አረብ ያለን እየታመኑ ስታል መታከኛ እያሉ ነው በአጭር ጊዜ ካልተመለሰ የብዙ ህይወት የሚቀጠፍበት ሁኔታ ላይ ነው የምናየው አንድ አዳራሽ ላይ አምስት መቶ ምናምን ነው የምንተኛው አንድ ላይ የዚህ አምስት መቶ እንግዲህ አንድ ላይ ሲያደር ምን አይነት በሽታ ተዛማች በሽታ እንደሚመጣብን የሚታወቅ ነው መንግስት ባስቀመጠው አቅጣጫ መሰረት ወደ አቀያች እንድንመለስ ነው የሚፈልግ የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳደር ሌትናንት ጀነራል ታደሰ ወረደ ከመከላከያ ውጭ የታጠቁ ኃይሎች ከአካባቢው እንዲወጡ የአካባቢው ተወላጆች ሆኖ ከ2013 ዓም በፊት የታጠቁ ደግሞ ከነት እጥቃቸው እንዲቆዩ እንደሚደረግ መግለጻቸውን የአሜሪካ ድምጽ መዘገቡ ይታወሳል ሌተናንት ጀኔራሉ በተመሳሳይ ከጦርነቱ በፊት ታጥቀው የነበሩ ተፈናቃይ ሚሊሻዎችም ከነት እጥቃቸው ይመለሳሉ ብለው ነበር በአማራ ክልል መንግስት በተዘጋጀው እና ከሁሉም የክልሉ አካባቢዎች የተውጣጡ ተሳታፊዎች ታድመውበታል በተባለው የባህር ዳር የሰላም ኮንፈረንስ ላይ ተሳታፊዎቹ ባወጡት ባለ አስር ነጥቦች የአቋም መግለጫ መንግስት የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ በኃይል ወደ አካባቢው ገብተዋል ያሏቸውን የህወሀት ታጣቂዎች ከገቡባቸው ቦታዎች እንዲያስወጣ መጠየቃቸው ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ